የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች በየቀኑ ከምሽት 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የምሽቱን አሁን ጀመረ። ¶¶ ሲል ወደ 78 ሺህ የኢትዮጵያ ብር ወስጄ ለግርማዊ ንጉሠ ነገሥት በራሴ ጥረት እችዳግቻ ለው ግርማዊ ጃንሆይ ተማሪ ቤት ይስሩልን አልኳቸው። ወዲያው ከበደ ሚካኤል ተጠራ። ወዲያው ተዘጋጁ፣ በቃ ለቀ። የአዲስ አበባ ስነ ጥበብ ትምህርት ቤት ተከፈተ። ዛሬም አንድ ታላቅ ሰው አጣን። አንጋፋና እውቅ ሰአሊ መምህርና የእውቀት በር ከፋጭ የዚያ የቀደመ ምናልባትም ብቸኛ ሆኖ ለረዥም ዓመታት የዘለቀው የኢትዮጵያ ሥነ ጥበብ ትምህርት ቤት ቆርቋሪ አለ ፈለገ ሰላም ዛሬ በሕይወት የሉም። በያዝነው ሳምንት ሐምሌ 4 ቀን 2008 ዓ.ም እዚህ ዓለም በሞት የተለዩትን የአቶ አለ ፈለገን የጥበብ ህይወትና ስራ እንዘከራለን። አንደኛ ከ75 በመቶ በላይ የሚሆኑት ህመምተኞች በወቅቱ በአማካይ እዛ ቤት 18 ዓመት የኖሩ ናቸው። በቃ ዛው መጥተው ተረስተዋል። ጥያቄ የለም፣ ዘመድ የለም። አድራሻቸው ኬት እንደመጡ አይታወቅም። አንዳንዶቹ ስማቸው አይታወቅም። አቶ ኤን ኤን ነው የሚለው ሀናለ እንደማለት ነው። ስም ስለሌላቸው እዚያው ይኖራሉ። የአንዳንዶቹ ቋንቋ አይታወቅም። እንዲያው በዋዛ አማኑኤል በተሰኘ ነጠላ ስም ብቻ ገኖ የወጣው የአእምሮ ሆስፒታል ከ30 ዓመታት በፊት በጨረፍታ መስኮት ይታያል። አሁን ከአእምሮ ሐኪሙ ጋር የጀመርነው የሕይወት ወግ ለምሽቱ ቃል የተገባለትን ይዘናል። ዶክተር መስፍን አርያ ዛሬም ከሕይወት መንገዳቸው ገጠመኞች እያጋሩን አብረውን ያመሻሉ። ከራዲዮ መጽሔት ማህደር ወጎች ሁለት ጠያቂና መልሰውም ሌላ ጥያቄ የሚጋብዙ ሁነኛ ድምጾች መዘዝ አድርገናል ትደምሙ። በእነርሱ መነሻነት በያላችሁበት ትነጋገሩባቸው። ሀሳብ ያቀብሏቸዋል። ሌሎች ቅንብሮች አክለን ሰዓታችን እንደፈቀደ እናቀርባለን። የአክብሮትና የናፍቆት ሰላምታውን ላስከትል። ውድ የራዲዮ መጽሔት ታዳሚዎች እንደምን አመሻችሁ፣ እንደምንዝ ሰነበታችሁ። እንደ ወትሮው የሁለት ሰው ሳይሆን የአንድ ሰው ድምፅ ብቻ ረዘም ዘለግ ብሎ ስትሰሙ ሰዓት ገምቱ እንዳልቀራችሁት። አሁን ዛሬ ባልደረባዊ አዲሱ አበበ እረፍት ላይ ነው በዚህ ዝግጅት ላይ የለም። እሁድ ሐምሌ 10 2008 ዓ ምት ዝግጅታችን ተሰናድቷል። ከፕሮግራም አቀናባሪ ንጉሡ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ነኝ። እሁድ ከሆነ ዕለቱ አዎን፣ የራዲዮ መጽሔት ነው። ሰዓቱ አንዱን ቢዘል በሳምንቱ ከሰዓቱ ያለም ዜና በኋላ እመለሳለሁ፣ እንዳትሄዱ። እንደምን አመሻችሁ አድማጮቻችን። ዜናውን ማነብላችሁ አዳነች ፍሳሐዬ ነኝ። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን የአፍሪቃ ህብረት ሊቀመንበር ከሆኑት የቻድ ፕሬዚደንት ኢድሪስ ዴቢ ኢትኖጋር ተገናኝተው ተነጋግረዋል። ዋናው ጸሐፊ ኢድሪስ ዴቢን በአፍሪካ ህብረት ሊቀመንበርነት አመራራቸው አሞግሰዋቸዋል። ሀገራቸው በኩሓራምን በመታገር ረገድ በምታደርገው ወሳኝ ጥረትና ማሊ ለሚገኘው የተባበሩት መንግስታት ድርጅት የሰላም ጥበቃ ተልዕኮ ለምታደርገው አስተዋጽኦም አመስግነዋቸዋል። ዋናው ጸሐፊና የቻዱ ፕሬዚደንት ደቡብ ሱዳን ውስጥ ከቅርብ ጊዜያት ወዲህ የተከሰተው ሁኔታ በተለይም በጁባ የተካሄደው ግጭትና አንደምታው እንደሚያሳስባቸው ገልጸዋል። ደቡብ ሱዳን ውስጥ ሁኔታዎች ከቁጥጥር ውጭ እንዳይሆኑ ለመከላከል የተኩስ ማቆም ስምምነት እንዲጸና የሚቻልበት ወይም የሚያመቻች ክልላዊና ዓለም አቀፍ ጥረት እንዲደረግ ጫና ሰጥተዋል። የአፍሪካ ህብረት ቁልፍ የሆነ አማካሪ አካል ዓለም አቀፍ የወንጀል ችሎቱን አውግዟል። የህብረቱ የኢኮኖሚ የማኅበረሰባዊና የባህል መማክርት የአፍሪቃ ህብረትን ወክሎ ለመናገር ባይችልም አንዳንድ የአፍሪቃ መሪዎች የሚያሰሙትን ምሬት አንጸባርቋል። የአፍሪካ ህብረት ዓለም አቀፍ የወንጀል ችሎትን በሚመለከት አንድ አቋም እንዲኖረው ሲል በኢትዮጵያ ውጭ ጉዳይ ሚኒስትር ቴድሮስ አድሓኖም የሚመራ ኮሚቴ ስለ ጉዳዩ እንዲያጠና ባለፈው ሚያዝያ ወር መድቧል። ይህ ኮሚቴ ታዲያ ዓለም አቀፍ የወንጀል ችሎት ሀገር መሪዎችን ከክስ ነጻ ማድረግን ያቀፈው ሶስት ቅድመ ግዴታዎችን ካላሟላ የአፍሪካ ህብረት አባል አገሮች ከችሎቱ አባልነት እንዲወጡ ምክር ሀሳብ አቅርቧል፣ የሚል ግንዛቤ አለ። የኢኮኖሚ የማኅበረሰባዊና የባህል መማክርቱ ታዲያ ይህን ሀሳብ ማቅረቡ አልቀረም። ይህ የአፍሪካ ህብረት አማካሪ አካል በመላ አህጉሪቱ ባሉት ህዝባዊ ማኅበራት የተወከለ ነው። ዓለም አቀፍ የወንጀል ችሎቱ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት መመሪያን የሚከተል በመሆኑ በነጻነት የሚሰራ አይደለም ሲሉ የኢኮኖሚና የማህበረሰባዊ የባህል አማካሪው አካል ቃል አቀባይ ጆዜፍ ቺሊንጊ የአፍሪካ ህብረት ጉባኤ ከመጀመሩ በፊት ለጋዜጠኞች ተናግረው ነበር። ምንጊዜም ቢሆን ከሰሜን አሜሪካና ከአውሮፓ ለክስ አያቀርብም ሲሉም ነቅፈዋል። የጋና የምርጫ ኮሚሽን እንደ አውሮፓ አቆጣጠር በመጪው ህዳር ሰባት ቀን ላይ ሊካሄድ የተመደበውን ፕሬዚዳንታዊና ምክር ቤታዊ እንዲሁም የአካባቢ ምርጫ ለማዘጋጀት ሙሉ በሙሉ አልተዘጋጀም ሲል የሀገሪቱ ሚዲያ ያቀረበው ነቀፌታ የምርጫ ኮሚሽኑ አልተቀበለውም። የሀገሪቱ ምክር ቤት የምርጫውን ጊዜ ከታህሳስ ሰባት ወደ ህዳር ሰባት ቀን የለወጠው ምክር ቤቱ እየተወያየ ነው። ለመለወጥ ምክር ቤቱ እየተወያየ ነው። አንዳንድ በምርጫ ከመወከላቸውና ሌሎች ጉዳይ ከሚመለከታቸው ሰዎች ጋር ተነጋግረዋል ያሉ የምክር ቤቱ አባላትም የምርጫው ኮሚሽን ህዳር ሰባት ላይ ምርጫ ለማካሄድ ዝግጁ ላይሆን ይችላል የሚል ስጋት አሰምተዋል። ኤሪክ ዛክ ፓሶ የተባሉ የምርጫው ኮሚሽን ቃል አቀባይ ግን ኮሚሽኑ ምርጫው በሚገባ እንዲካሄድ ለማድረግ የሚያስችለውን እርምጃ እየወሰደ ነው ብለዋል። የቱርክ ፕሬዚደንት ታይብ ኤርዶጋን ቱርክ ባለፈው ዓርብ በከሸፈው የመፈንቅለ መንግስት ሙከራ ውስጥ ከተሳተፉት ሰዎች ትጸዳለች በማለት ቃል ገብተዋል። በእያንዳንዱ የመንግስት ደረጃ ቫይረሱን ማጽዳት ይቀጥላል፣ እንደ ካንሰር በመላ መንግስታዊ ተቋማት ይስፋፋልና በማለትም ርዕሰ ብሔሩ አስገንዝበዋል። የቱርክ ባለስልጣኖች ከከሸፈው የመፈንቅለ መንግስት ጋር በተያያዘ ዳኞችንና ወታደራዊ መኮንኖችን እያሰሩ ነው። ዛሬ ብዙ ወታደሮች ተይዘዋል። የሀገሪቱ የፍርድ ሚኒስትር ቤኪር ቦዝዳግ ስድስት ሺህ የሚሆኑ ሰዎች ታስረዋል፣ ገናም የሚያዟሉ ብለዋል። ከታሰሩት መካከል የሶስተኛው ወታደራዊ ጓድ አዛዥ ጄኔራል ኤርዳል አስቱርክ እንደሚገኙባቸው የሀገር ክህደት ክስ ሊጠብቃቸው እንደሚችል ጨምረው ገልጸዋል። ሌሎች ከፍተኛ ወታደራዊ ባለስልጣኖች ደግሞ በሄሊኮፕተር ወደ ጎረቤት አገር ግሪስ ሸሽተው የፖለቲካ ጥገኝነት ጠይቀዋል። የቱርክ ሚዲያ እንደሚለው ከሸሹት መሃል ዋናዎቹ መፈንቅለ መንግስቱን የጠነሰሱ ሰዎች ይገኙባቸዋል ተብሎ ይታመናል። ዩናይትድ ስቴትስ ውስጥ በ ሉዊዚያና ክፍለ ሀገር ባቶንሪጅ ከተማ ዛሬ ሶስት ፖሊሶች በጥይት ሲገደሉ በርካታ ሌሎች ቆስለዋል። ቢያንስ አንድ ጥቁር የለበሰ የተባለ ጭንብል ያጠለቀ ሰው በጠበንጃ ተኩሶ እንደገደላቸው ተዘግቧል። እስካሁን ባለው ጊዜ ዝርዝር መረጃ ባይቀርብም ባለስልጣኖች እንደሚሉት አንድ ተጠርጣሪ ተገድሏል። አንድ አራተኛ ፖሊስ ደግሞ በጽኑ ቆስሏል። በኢትዮጵያ ጉብኝት እያደረጉ ያሉት የዩናይትድ ስቴትስ ምክትል ፕሬዚዳንት ባለቤት ጂል ባይደን ሴት ተማሪዎች ለውጥ ለማምጣት ይበልጥ እንዲሰሩ ጥሪ አቅርበዋል። ጉብኝቱን የተከታተለው ዘጋቢያችን እስክንድር ፍሬው አጠር ያለ ዘገባ ልኳል። ቀጥሎ ይቀርባል። የሶስት የአፍሪካ ሀገራት ጉብኝታቸውን በኢትዮጵያ የጀመሩት የአሜሪካ ምክትል ፕሬዚዳንት ጆ ባይደን ባለቤት ጂል ባይደን በሀገራቸው መንግስት ድጋፍ የኮምፒውተርና ተያያዥ ስልጠናዎች የሚሰጣቸውን የሁለተኛ ደረጃ ተማሪዎች ጎብኝተዋል። ስልጠናውን ላጠናቀቁትም የምስክር ወረቀት ሰጥተዋል። ወጣቶቹ ራሳቸውንና አገራቸውን ለመጥቀም ይበልጥ ጠንክረው እንዲሰሩም ጥሪ አቅርበዋል። በትምህርት ቤቶቻችሁ፣ በምትኖሩበት ህብረተሰብ እንደዚሁም በአገራችሁ ለውጥ ለማምጣት እራሳችሁን ማዘጋጀታችሁን፣ አቅማችሁን መፈተናችሁን ቀጥሉ ነው ያሉት። ከተመራቂዎቹ አንዷ ከአዲስ ከተማ ትምህርት ቤት የመጣችው ዊሊ ጠና ናት። የሀይ ስኩል ተማሪዎች አስረኛ ክፍል ተማሪ ስትሬት ያመጣን ከየትምህርት ቤታችን ተወዳድረን ነበረ እና አሜሪካ ኤምባሲ አንድ መቶ ተማሪ ተወዳድረን በነበሩት የሊደርሺፕ የተለያዩ ጥያቄዎች ብቁ ሆነዋል ተብሎ የሚጠበቁ አርባ ተማሪዎች ለዚህ ስኮላርሺፕ ተበቅትን በቅተን፣ ያው አንድ አመት ያህል ስልጠናውን የኮዲንግ ፕሮግራሚንግ ስልጠና አግኝተናል። እንዲሁም የሊደርሺፕ ከየትምህርት ቤት ነው አንቺ? እኔ ከአዲስ ከተማ ዘንድሮ ነው የተፈተንሽ። ሰራዊት ሀይል መለቀቂያ አይደለም። ዘንድሮ አስራ አንደኛ ክፍል ነኝ። አምና በነበረኝ አስረኛ ክፍል ውጤት ነው ወደዚህ ስኮላርሽፕ ለመግባት የቻልኩት። ኮዲንግ ሲባል ምንድነው? ገርልስ ካን ኮድ ነው የሚለው እንግዲህ ስልጠናው ረሱ ማለት ነው ጋር እስከንኮድ ሲባል እንግዲህ ኮዲንግ የተለያዩ የኮምፒውተር ስራዎች ነው። ይህን ትምህርት ስንጀምር ከቤዚክ ስራዎች ነው የጀመርነው። መሰረታዊ የኮምፒውተር ስልጠናዎች ጀምረን እስከ ዋና ትልቁ ፕሮግራሚንግ እስከሚባለው ድረስ በተለያዩ ስክሪፕት ጃቫ፣ ፓይተን በሚባሉ ስክሪፕቶች ተምረን አሁን ዌብሳይት ዲቨሎፕ ማድረግም ሆነ ፕሮግራም ማድረግ እንችላለን ማለት ነው። በአሜሪካ ምክትል ፕሬዚዳንት ጆ ባይደን ባለቤት ጂል ባይደን ጉብኝት ላይ የተጠናቀረውን ሰፋ ያለ ዘገባ በሌላ ቀን ይዤ ቀርባለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች የምሽቱ ዜናችን እዚህ ላይ አብቅቷል። በዜና ማጠቃለያ እንገናኛለን። ሰላም፣ ደህና ቆዩን። ቅጠሪ የመውደድን ቅኔ ማህሌት የፍቅርን ጥዑም ዜማ አብረን ሆነን ልንቀኘው ተጣምረን ልናንጎራጉር ቀልባችን እንደ ተስማማ ለብዙ ቀን ብዙ ዘመን እየቀጠርሽኝ ባትመጪ ሲያዝንብሽ ቢኖርም ሆዴ ዛሬ ግን በመሪር ሐዘን ለምን አልመጣሽም ብዬ አልነተርክሽም ውዴ። ባይመችሽም ቅጠሪኝ መንገድ ቆሞ መጠበቁ አይቅርብኝህ ልማዴ ከሰርክ መቃጠሪያችን እንገናኝ ብለሽ በኝ ሰዓትና ቀን ቁረጪ፣ ደቂቃ ሰከንዱን ቈጥረሽ ዕለት ቀኑን አስልተሽ፣ ግን ከዚያች ስፍራ እንዳትመጪ። ብትፈልጊ በሃያል ወበቅ፣ ካሰኘሽም በዶፍ ዝናብ፣ ዝም ብለሽ ቀጠሮ ስጭኝ። ለማልመጣ ነገር ብለሽ እንዳይገባሽ ስጋት አሳብ፣ ጎውሲ ቀድ ጠዋት ማለዳ ወይ ማታ እንደምትመጪ ቃል ግቢ፣ ቀጠሮ ላክብር ብለሽ ግን ከዘወትር መቃጠሪያችን መገኘትን አታስቢ። እባክሽን ልለምንሽ፣ ልማጸንሽ ጆሮዋውሽኝ ውለታዋይልኝና እንዳትመጪ ግን ቅጠሪኝ። ስጠብቅሽ ስትቀሪብኝ ተደግፌው ስንሰቀሰቅ በዝምታው ከሚያጽናናኝ ወረትን ጨርሶ ባያውቅ ጠዋት ማታ ሲሄድ ባላጣው ከአንቺ በእጅጉ ቢሻለኝ ከሰርክ መቃጠሪያችን ከአጥሩ ፍቅር ስለያዘኝ ግዑዝ ወደደ ተብዬ በለበጣ እንዳልቀጣ በአንቺ እግር የተካሁትን ግዑዙን ፍቅሬን እየሳምኩ ጥልቅ ናፍቆቴን እንድወጣ ባትመጭም ቅጠሪኝና በሰበብሽ ከግንቡ ስር 24 ሰዓት ልሰጣ ባትመጭም ቅጠሪኝ። በገጣሚ ቴዎድሮስ ጸጋዬ ባትመጪም ቅጠሪኝ። በሳምንቱ የራዲዮ ራዲዮ መጽሔት ምርጥ ግጥም አዲሱ ቢያጅበኝም በመግቢያዬ እንደ ጠቆምኩት ዛሬ እረፍት ላይ ነውና በሚቀጥለው የራዲዮ መጽሔት ነው የምታገኙት። አሁን ደግሞ በሳምንቱ የራዲዮ መጽሔት የመክፈቻ ዜማ ከተወዳጁ ድምፃዊ ቴዲ አፍሮ የማለዳ ሥራዎች አንዷ አይሆነችውን አላምን የተሰኘችውን ስልት እናስከተል። ቴዲ እናመሰግናለን ከአእምሮ ሐኪም ጋር የተጀመረ ወግ ነው ዛሬ ከሙያ ኃላፊነት ባሻገር የበጎ ፈቃደኝነት ሥራንና ምሳሌነቱን ይዳስሳል። በልማድ አጠራሩ በነጠላ ስሙ በስፋት የሚታወቀውን አዎን የአማኑኤል የአእምሮ ሕክምና ሆስፒታል ታሪኮችና የአእምሮ ሕክምና በኢትዮጵያ የሰላሳ ዓመታት ገጾች ናቸው በዚህኛው ክፍል የሚፈተሹት ዶክተር መስፍን ብዙ ጊዜ ቶሎ ፈጥኖ ወደሚመጣው የአእምሮ ጤና ጉዳይ ልመልስህና ሰላሳ ዓመታት በላይ ያገለገልክበት የህክምና ዘርፍ ዛሬ ብዙ ለውጥ የታየበት ይመስለኛል። በጣም ግርግር ከበዛበት መሀል አራዳ ማኑኤል ከሚገኘው መጠሪያውንም በአካባቢው ስም ያደረገው ቤተ ክርስቲያን አቅራቢያችሁም ስላለ በአማኑኤል ስም ከሚጠራው ወደተለየ ተለየ ቦታ የሚሄድ ህሙማኑ የተለየ ትኩረት እንዲያገኙ ህክምናውም በተሻለ ደረጃ እንዲሰጥ ማድረግ መቻላችሁን በዘገባዎች እከታተላለሁ። እስኪ መለስ ብለህ ይህን የሰላሳ ዓመት በላይ የህክምና አገልግሎት ጉዞ ቃኝልን እንደው በደምብ ሳሳው። እንግዲህ ቀላል እድሜ አይደለም፣ በእርግጥ እና በጣም ረጅም ሂደት ነው። በሰባ ስድስት ዓመተ ምሕረት አማኔል ስመጣ አማኔል ሆስፒታልን አላውቀውም። እንኳን ሆስፒታሉን፣ አካባቢውን አላውቀውም። አዲስ አበባ ተወልጄ ባድግም እና እዛ ስመጣ ለቤተሰቦችም አማኔል ሆስፒታል ምን መደቤን አልነገርኩም። ለምን እኔ መጨረሻ ጊዜ ዳይሬክተር የሆንኩበት ከአዲግራት ቀጥሎ ደሴ ሆስፒታል ነው አዲግራት ራስ ሰባት ሆስፒታል ነበር ዳይሬክተርና ሀኪሞኝ የሰራሁት ብቻዬን ከዛ ደሴ ሆስፒታል ከብዙ ሀኪሞች ጋር አሁንም ዳይሬክተርና ሀኪሞኝ የሰራው ከዛ እድሎች እንዲመጡ የአእምሮ ህክምና ስራ ላይ ወደፊት መሰልጠን የሚፈልግና ና የተቋሙ ዳይሬክተር ሆኖ ማገልገል የሚፈልግ የሚል ማስታወቂያ ሲመጣ አመለከትኩኝ በእርግጥ ሙሉ በሙሉ የኔ ፍላጎት ቀዳጅ ሀኪም መሆን ነበር ለምን ተለይ አዴግራስቶ የምሰራበት ጊዜ ብዙ ነገር አይቻለሁ ጠቅላላ ሀኪም ሆ ጠቅላላ ሀኪም ሆኜ ቀዶ ሕክምና አከናወኛለሁ የማህፀንና ጽንስ ሕክምና አከናወኛለሁ የህፃን ሕክምና ስለሰራሁ እና በተለይ በጣም መጥፎ ጊዜ ስለነበር ጦርነት አካባቢ ስለሆነ የምሰራቸው እግር መቁረጥ ይሁን ወይም ሌላ ውስጥ ቀዶ ሕክምና ይሁን የመሳሰለው ነገር ሁሉ እንደ ትናንሽ ውጤት የሚመስሉ ነገሮች አይቼ ስለነበር የመሰለኝ ጥሩ ቀዳጅ ሐኪም ይወጣኛል ብዬ ነው። የልጅነት ስሜት የወጣት ሐኪም ጠይታ ነው። ቀዶ ህክምና ደግሞ ጥሩነቱ ጥሩ ከተሳካልህ ያ ሰው ወደ አሁኑ ሲተርፍ እና በሳምንት ባልሞላ ጊዜ ውስጥ ቁስሉ ሲጠግና፣ ቀስ በቀስ ደግሞ ወደ ተግባር ሲመለስ ታይዋለና ማንኛውም ወጣት ሐኪም ልጆች ዶክተር ወይም ፓይለት እንደሚሉት ሁሉ ወጣት ሐኪም ደግሞ ቶሎ ብሎ የሚናገረው ነገር ቀዳጅ ሐኪም ነው የሚለውና እኔም እንደዛ ነበር። በተለይ ደግሞ በእኔ ጊዜ ሰሜን ስለነበርኩ እና ደሴም ስመጣ እንደዛ ነበርና ያለምንም አስተማሪ ቀዶ ሕክምና ትምህርት አመልክቼ ነበር የአእምሮ ሕክምና አመልክቼ ነበርና የአእምሮ ሕክምናው የአማኑኤል ሆስፒታል ዳይሬክተር ሆኖ ከመስከረም አንድ ሰባ ስድስት ዓመተ ምህረት ጀምሮ እንዲሰሩ የሚል ነገር ወረቀት መጣልኝ ዛ ደሴ እያለ ነው። ያ በመጣልኝ በሳምንቱ ደግሞ በአዲስ አበባ ዩኒቨርሲቲ በቀዶ ሕክምና የትምህርት ክፍል ትምህርቶን እንዲማሩ የሚል ሁለቱም መጣል ተቀብለንዎታል የሚል እና ሁለት ስሜት ውስጥ ነበርኩ። ሁለቱን ስሜቶች ስመዝናቸው አንድ ጓደኛ ነበረኝ እዛ ያለ። አሁንም ሐኪም ነው የውስጥ ደው የፕሮፌሰር ነው። እና እሱን ሳማክሯይ ሳይኪያትሪው ወይም የአእምሮ ህክምና እኮ ጥሩ እኮ ነው፣ ኒያንትም እሱን ነው የምወስደው። ለምን ውጭ ሊልኩ ይችላሉ ሊያስተምሩ ይችላሉ። እንዲሁ እየተጨዋወትን ነበረ የምንፈላሰመው እዛ ውስጥ እነ ፍሮይድ አሉ። የአእምሮ ቀዶ ጥገና እኮ የበለጠ ያማረ ነው ሲለኝ፣ ሳስበው ደግሞ በዛን ጊዜ ዘመቻ የሚባል ነገር ነበር። ከኛ በፊት የገቡት አሁን ትልልቅ ከፍተኛ የቀዶ ጥገና ሐኪሞች የነበሩት በሙሉ ያን ጊዜ ገና ድህረ ምረቃ የጀመሩ ስለነበሩ ገና ሳይጨርሱ ወደ ናቅፋ ወደ ምን በየጊዜው ዘመቻ ሄዱ። ዘመቻ ነበረ። ስለዚህ እኔ የጦርነት አካባቢ ትግራይ ከርም እንደገና ወደ ጦርነት ልከርም ነው? የአእምሮ ቀዶ ህክምና ይሻለኛል አልኩና ወደ አማኔል እሺ ቤተስማም። በእርግጥ አንድ ሳምንት ያህል ጥቁር አንበሳ የቀዶ ህክምና ትምህርት ጀምሬ ነበር አንድ ሳምንት ደርሻ። አምስት ነበርን በወቅቱ። ከአምስታችን ግን ትምህርቱን የጨረሰው አንድ ሰው ነው። አንደኛው በመኪና አደጋ፣ ሌላኛው ወደ ውጭ ሀገር ሄደ። ሁለት ሌላ ብቻ ብዙ ታሪክ ነው። ባጭር ጊዜ ሶስት አራት አምስት አመት ጊዜ ውስጥ አልጨረሱም። አንዱ ብቻ ነው የጨረሰው እና እኔ በቃ አማኔ ልግ ባልኩኝ እውነትም አማኔ ልሳስበው በቃ ፍሮይዲየን ተከታይ መሆን መሰለኝ። ከዛ ፓሽን ኦፍ ማይንድ የሚል አንድ መጽሐፍ አነበብኩኝ የአእምሮ ውስብስብ ስሜቶችን የሚገልጽ እና በእርግጥም የሆንኩ መሰለኝና ና በቃ አብዬ አማኑኤል ሆስፒታል መጣሁ። አማኑኤል ሆስፒታል ስመጣ የጠበቅኩትና የማየው ነገር በጣም አስደንጋጭ ነው። አንደኛ አማኑኤል አምስት መቶ ሰባ አምስት በሽተኞች በላይ ሶስት መቶ ስልሳ አልጋ ላይ አሉ። ስለዚህ ይሄ መሬቱ ይተኙ ወይም ደግሞ አንድ አልጋ ላይ ሁለት የሚተኙ በሽተኞች አሉ። ሁለተኛ ቦምብ ክፍል የሚባለው ወደ አርባ የሚጠጉ በሽተኞች እድሜ ልካቸውን እዛው ራቁታቸውን የሚኖሩ እና እዛው ዝም ብሎ በአንድ በኩል ገብቶ በጀርባ በኩል ዝም ብሎ ቁጭ ብለው እዛ ወይም ተኝተው ራቁታቸውን የሚውሉ በሽተኞች ያሉበት ሆን እና በጣም የሚያስከፋ ቦታ ሆኖ አገኘሁት እና እንዳልኩህ ቤተሰቦቼ ወይ ቀዳጅ ሐኪም ወይ ሌላ እንደሆነ ስለፈለጉ እኔም አማኑኤል መግባቴን አልነገርኩም። የሚያውቁት ጥቁር አንበሳ የገባሁበትን ነው። እና ለእናቴም አልነገርኳትም ሳየው እዛ ያሉት በሽተኞች በጣም ፍቅር ይሰጣሉ። ይኖሩት ከመግባት እነሱ ብቻ ሳይሆን ደግሞ እዛ ቀኔ ቀደም ብሎ የገቡ ወጣት ነርሶች አሁን ትልልቆች ሆነዋል። እነሱም ወደ አሁን ያቀፉኝ ነው፣ ሰራተኛውም እና ሜዲካል ዳይሬክተር ሆኛን የተሾምኩት ወጣት ነኝ። በአንድ ሌሊት ቦታውን መቀየር ይመስለኛል። ያንን ሳየው በጣም ሰዎቹንም እየወደድኳቸው ህመምተኞቹንም መውደድ ጀመርኩ። መጀመሪያውንም ከፍተኛ የሆነ የአእምሮ ማን የአእምሮ ሳንሱራቸው የተመረጠ አይደለም፣ የላላ ነው። ስለዚህ ከወደዱ ይወድሃል፣ ከጠሉ ይጠለዋል። ልክ እንደ ህጻናት ናቸው። መሸፋፈን የለም። ከወደዱ ወ ፍቅራቸውን ይገልጹላል፣ ከጠሉን አልወድህም ይለል። ይሄ ነው እንግዲህ አሁን እኛ ውስጥ አእምሮችን ውስጥ ትልቁ ቦታ ያለው ነገር ይሄ ባሬር ወይም ሳንሱር የሚያደርገው የአእምሮ ክፍላችን ነው። እናንተ ስንነጋገር በመሀላችን እየመረጠን ነው የምንነጋገር። አንተም እየመረጥክ ነው የምትጠይቀኝ፣ ወይም እየመረጥኩ ነው የምመልስልህ እነሱ ጋር ያ ነገር የለም። ምክንያቱም እየዘለ የሚገቡ የተለያዩ ሀሳቦች አሉ። ቦታውን ቀስ እያልኩ ወደድኩት በእርግጥም እና አንዳንድ ለውጦችን መምጣት አለብን ብለን ተነሳ። ከባልደረቦቼ ጋር ለምንድን ነው አንድ በሽተኛ አንድ አልጋ ላይ የማይተኛው ብዬ መሰረታዊ የሆነ ጥያቄ ጠየቅኩ። እስከዛ ጊዜ እንደዚህ ዓይነት ጥያቄ ተጠይቆ አያውቅም። ምክንያቱም በሽተኛ ይመጣል፣ ይገባል፣ እዛው ይቀራል፣ መሬት ላይ ይተኛል። እና በጣም እየበዛ ሲሄድ ደጅ ይወረወራሉ። ስለዚህ ስር ሰደድ የሆነ የአእምሮ ህመም ችግር ያለባቸው በጣም በርካታ ሰዎች ከመላው የኢትዮጵያ ክፍል መተው በአማኑኤል ቤተ ክርስቲያን ዙሪያ ብዙ ይኖራሉ። መቃብር ቤት አካባቢ እዛው አካባቢ ኢትዮጵያ ሕዝብ በጣም ደግ ነው፣ ያው ምግብ ቤተ ክርስቲያን እያመጣ ይሰጣቸዋል። ምንም በቃ እዛው ደጅ ይኖራሉ። ከፍተኛ ስር ሰደድ የሆነ የአእምሮ በሽታ ላለባቸው ሰዎች አስፈላጊውን ክብካቤና ሕክምና ካልተደረገላቸው ውጤታቸው ይሄ ነው የሚሆን። የትም ሀገር የሚታየው ይሄ ነው። በተለይ ትልልቅ ከተሞች ደጎች ናቸው። ምክንያቱም ከትልልቅ ከተሞች ከሚኖሩ ሰዎች የሚወጣው ተረፈ ምግብ ዝም ብሎ የሚጣለውም እንኳ ሊያኖራቸው ይችላል። ስለዚህ ብዙ ህመምተኞችን የመሰብሰብ አዝማሚ ያለው ትልቅ ከተማና መርካቶ ደግሞ አንዱ ነው። በተለይ የአማኔል ሆስፒታል ያለበት የአማኔል የህል በረንዳ አለ። በጣም ጥቅጥቅ ያለ መጀመሪያው ለኢንዲጂኖ ወይም ለአካባቢው ነዋሪዎች ብሎ ጣሊያኖች የመሰረቱት ከተማ ስለሆነ የተጠቀጠቀ ከተማ ነው። እና ሰዎች እንደሚመስል ኑሮ ይኖራሉ እና አንድ አልጋ ላይ አንድ በሽተኛ መተኛት አለበት ብዬ ተነሳሁኝ። ስናስበው ከዚህ ውስጥ ካሉን አምስት መቶ ሰባ አምስት በላይ በሽተኞች ውስጥ ስንቶቹ አድራሻ አላቸው ብለን ስንጠይቅ የሚያስደነግጥ ቁጥር መጣ። አንደኛ ከሰባ አምስት በመቶ በላይ የሚሆኑት ህመምተኞች በወቅቱ በአማካይ እዛ ቤት አስራ ስምንት ዓመት የኖሩ ናቸው። እንደ መውደቂያም ጭምር በቃ እዛው መጥተው ተረስተዋል። ጥያቄ የለም፣ ዘመድ የለም። አድራሻቸው ኬት እንደመጡ አይታወቅም። አንዳንዶቹ ስማቸው አይታወቅም። አቶ ኤንኤን ነው የሚለው፣ ሀና ለ እንደማለት ነው። ስም ስለሌላቸው እዛው ይኖራሉ። የአንዳንዶቹ ቋንቋ አይታወቅም። አንዳንዶቹ በምንም አይነት ከሰዎች ጋር አይግባቡን። ቅድም ካልኩ በቦምብ ክፍል ውስጥ የሚኖሩት መምተኞች በእንግሊዝኛው አጠራር ቬጅቴት የሚያረጉ ወይም በቃ ይሄ ምንም የት እንደመጡ ማንነታቸውን ምንም አያውቁም እና እንደውም በትህትና ለመናገር ነው ከእንስሳ ትንሽ ያነሰ ሕይወት የሚኖሩ ነበሩ። የተለየው ነገር ምንድን ነው? ግንቡ ይወስናቸዋል። ማታ ማታ ቤት እንዲገቡ ይደረጋሉ እና ምግብ ያው ሁለቴም ሶስቴም ሊሰጣቸው ይችላል እና እንዲህ አይነት ኑሮ ነበር እና አእምሮ ደግሞ በጣም የተወሳሰበ የሰውነታችን ክፍል ነው። አስደናቂው ሰውነታችን ክፍል አእምሮ። ያለ አእምሮ ሰው አንሆንም ነበር። እነኛም ሰዎች ለዚህ ነው ከእንስሳት ያነሱ ያልኳቸው በዛ ምክንያት። ስለዚህ እንደዚህ አይነቱን እንክብካቤ ለመስጠት ከተፈለገ አንድ ቦታ ላይ መነሳት ይኖራል የሚል ጥያቄ አነሳን እና እነኛ ጎጂ ያልሆኑትን በሽተኞች መርጠን ስክሪን አድርገን ብሔራዊ ሎተሪ አስተዳደር በጊዜው የነበሩት ዋና ስራ አስኪያጅ ከእሳቸው አምስት ሺህ ብር እርዳታ ሰጠውን፣ ህሙማኑን ወደየ ሀገራቸው ወደመጡበት ቢያንስ እንደው ከተማቸው እንኳን እያደረስን መልሳቸው ተባለ እና እንደዚያ በማድረግ በርካታ የሆኑ ማንን በየአካባቢው መመለስ ጀመር። ቢያንስ አካባቢያቸው ሄደው ይለምኑ። አካባቢያቸው ሄደው በመለመናቸው የአካባቢያቸውን ቋንቋ እንደገና ለመመለስ ይችላሉ። የአካባቢው ኅብረተሰብን ፍቅር በተወሰነ ደረጃ ማግኘት ይችላሉ። እዚህ ተዘግተው ነው የኖሩት እና ይህን እናደርግ የሚለው ነገር እንግዲህ የተጀመረ ከዛ ሂደቱ እንግዲህ እየቀጠለ ሄደ። እንግዲህ አገሪቷ ያላት በዛን ጊዜ ሁለት ሆስፒታሎች ነበሩ። አንዱ ቅድስተ ማርያም ጸጸረት የአእምሮ ህክምና ሆስፒታል ነው። ሁለተኛው ደግሞ አማኔል ሆስፒታል ነው። ጸጸረት ለሰሜን ኢትዮጵያ ትግራይን ጨምሮ ትግራይ ጫፍን ይዞ ኤርትራን ህሙማን ሲይዝ፣ ነገር ግን ከትግራይ ጀምሮ ግን እስከ ጎዴ እስከ መጨረሻው የሀገሪቱ ክፍል የሚመጡ ህሙማን ግን አማኔል ሆስፒታል ነበር የሚያመጧቸው። በነገራችን ላይ ወደ አእምሮ ህክምና ተቋም በዚያ ዘመን የሚሄዱት ህሙማን ቁጥር በጣም ይሄ ነው የማይባል ነው ቁጥሩ። ለምን ያለው አልጋ በጣም ትንሽ ነው እንዳልኩ የአእምሮ ህመምተኞች ቁጥር በኋላ ካስፈለገ እናሰላዋለን። በጣም በዛም ጊዜ ከፍተኛ ነው። ለምን የእርስ በእርስ ጦርነቱ አለ፣ ከፍተኛ የሆኑ ረሃቦች ነበሩ። እነኝህ ነኝ ሁሉ ተጨማሪ ማቀጣጠያዎች ናቸው የአእምሮ ጤናን ችግር ለማለማዋቃት ምክንያቱም መፈናቀሉ አለ እና መራቡ ወይም ደግሞ የቤተሰብን መራብ የቤተሰብን ስቃይ ማየቱ ለአእምሮ መወጠርና እንዲያም ሲል ደግሞ ለመፈንዳት አንድ ተጨማሪ ከምክንያቶቹ አንዱ ነው። ስለዚህ እነኝህ ሁሉ ተደራርበው እንግዲህ አእምሮሁ ማንን እነኛ ሁለቱ ሆስፒታሎች ነበሩ። በእርግጥ በኋላ ጸጸረት ለብቻው ኤርትራ ስትሆን በኋላ ላይ እንግዲህ የቀረው አማኒል ሆስፒታል ብቻ ሆነ ለኢትዮጵያ። እንግዲህ በወቅቱ የነበረው ሁኔታ ይህን ይመስላል። በእርግጥ እኔ ስደርስ አማኒል አንድ ከራሽያ፣ በወቅቱ ሶቪየት ህብረት፣ አንድ ከቡልጋሪያ እና አንድ ከሃንገሪ ሶስት ሐኪሞች ነበሩ። በአስተርጓሚ ነው የሚሰሩት። ሁለት ሳይኮሎጂስቶች ነበሩ። ሁለት የማህበራዊ ጉዳዩም ሶሻል ወርከርስ የምንላቸው ነበሩ እና ከአስር ያልበለጡ ነርሶች ነበሩ። እና አብዛኛው ስራ የሚሰራው በወቅቱ ጤና ረዳቶች በሚባሉና በተጨማሪ ደግሞ እዛው ታመው ድነው የተሻላቸው ሰዎች ነበሩ። እና ሌላው ኦፍኮርስ የድጋፍ ሰጪ ሰራተኞች የምንላቸው ነበሩ። እንግዲህ ይህ ሁሉ እርስ በርሱ ተባብሮ ህሙማኑን እዛ የተወሰነውን አገልግሎት እንዲወጡ አግኝተው እንዲወጡ የሚያደርግ ነበር እና ሙማኑ ወደ መጡበት ከተላኩ በኋላ ግን ህግ አወጣን። አንድ በሽተኛ ከሁለት ወር በላይ እጅግ ቢበዛ ከሶስት ወር በላይ በሆስፒታሉ እንዳይቆይ። 8 አስራ ስምንት ዓመት አይደለም ምክንያቱም አስታውሳለሁ ራሳቸውን ራስ አሊ ብለው የሚጠሩት ህመምተኛ እዛ ቤት እኔ በመጣው ጊዜ ሰላሳ አንድ ዓመት ኖሮ ነው። ስለዚህ ከእሳቸው ጀምሮ እስከ ትንሹ ሌው የሚባል ልጅ ነበረ። እሱ ደግሞ የሚጥል በሽታ ስለያዘው ነው እዚ በሚጥል በሽታ ወደ አእምሮ ሆስፒታል የሚያስገባ አይደለም ግን እሱም እዛውን የስገባ አምስት ዓመቱ ነበር። ከገባ ሌ በኋላ አርጅቶ ነው ይመስለኛል ትልቆ ነው ያረፈውና እኔ እንኳን ስደርስ ገና ምናልባት ሀያዎቹ መጨረሻ ያለ ልጅ ነው። በእኔ እድሜ ሐኪሞች ነበሩ ፈረንጆች ናቸው። ሁሉም በአስተርጓሚ ነው የሚሰሩት። ሁለት ሳይኮሎጂስቶች ነበሩ። ሁለት የማህበራዊ ጉዳዩም ሶሻል ወርከርስ የምንላቸው ነበሩ እና ከአስር ያልበለጡ ነርሶች ነበሩና አብዛኛው ስራ የሚሰራው በወቅቱ ጤና ረዳቶች በሚባሉና እና በተጨማሪ ደግሞ እዛው ታመው ድነው የተሻላቸው ሰዎች ነበሩ። እና ሌላው ኦፍኮርስ የድጋፍ ሰጪ ሰራተኞች የምንላቸው ነበሩ። እንግዲህ ይሄ ሁሉ እርስ በርሱ ተባብሮ ህሙማኑን እዛ የተወሰነ አገልግሎት እንዲወጡ አግኝተው እንዲወጡ የሚያደርግ ነበር እና ህሙማኑ ወደ መጡበት ከተላኩ በኋላ ግን ህግ አወጣን። ለምን አንድ በሽተኛ ከሁለት ወር በላይ እጅግ ቢበዛ ከሶስት ወር በላይ በሆስፒታሉ እንዳይቆይ የሚል ህግ አወጣን። አስራ ስምንት ዓመት አይደለም። ምክንያቱም አስታውሳለሁ ራሳቸውን ራስ አሊ ብለው የሚጠሩት ህመምተኛ እዛ ቤት እኔ በመጣው ጊዜ ሰላሳ አንድ ዓመት ኖረው ነበር። ስለዚህ ከእሳቸው ጀምሮ እስከ ትንሹ ሌው የሚባል ልጅ ነበረ። እሱ ደግሞ የሚጥል በሽታ ስለያዘው ነው እዛ የገባው። የሚጥል በሽታ ወደ አእምሮ ሆስፒታል የሚያስገባ አይደለም። ግን እሱም እዛውን የስገባ አምስት ዓመቱ ነበር። ከገባ ሌዮ በኋላ አርጅቶ ነው ይመስለኛል። ትልቅ ሆኖ ነው ያረፈው። ምናልባት ሃያዎቹ መጨረሻ ያለ ልጅ ነው። በእኔ እድሜ አካባቢ የነበረ ልጅ ነው በዛ ዘመን ኩኩ ሰብስብ የነበረች እምባዬ ስትል የተጫወተችልን ኩኩና እናመሰግናለን። አሁን አዎን፣ የንጉሴ አክሊሉ መስኮት የሚከፈትበት ነው ሰዓቱ። አሉላ፣ ዛሬ እኔ እናንተነን የምናመሸው አዲሱ እረፍት ላይ እንደሆነ አውቃለሁ። የዛሬው ዝግጅቴ ደግሞ ከሌላው ጊዜ ለየት ያለ ነው። ከኔ ጋራ አብረውኝ መስኮቱ ሲከፈት የገቡ ሶስት ዶክተሮች አሉ በቀጥታ አሁን ወደ ፕሮግራሜ እንድገባ ፍቀድልኝ የቀዳማዊ ሀይለ ስላሴ ስኮላርሽፕ ድርጅት ድጋፍ እየሰጠ ያስተማራቸው ሶስት የህክምና ዶክተሮች ይገኛሉ እነዚህ ተመራቂ ተማሪዎች የፊታችን ቅዳሜ ሀምሌ አስራ ስድስት ቀን የሚከበረውን መቶ ሀያ አራተኛውን የንጉሠ ነገስቱን የልደት በዓል አስመልክቼ አነጋግሬያቸዋለሁ ስኮላርሽፕ ድርጅቱ ምንድን ነው ያደረገላችሁ? እያልኩ ተማር ልጄ ሌት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው ይላል ወዳጅ አለማየሁ እሸቴ። እንግዶቼ ዶክተር መርሴ ሞገስ ከጎጃም፣ ዶክተር ተስፋዬ አደም ወረና ገነት ወሎ፣ ዶክተር ገመቹ ሽፈራው ከኦሮሚያ ናቸው። በቅድሚያ ዶክተር ገመቹ ሽፈራው የቀዳማዊ ኃይለሥላሴ ድርጅት ያወቅሁት ለሁለተኛ ክፍል ተጫለሽ መጣለኝ እና ለመዘገብኩ ከዛ አንደኛ አመት ትምህርቴ ላይ ድርጅቱ አባል ሆኜ ያስተምረኛል። ትልቅ ያስተዋጽኦ ነው። በእውነት የመጣሁበትን ባክግራውንድ በቃ ለሰው ትንሽ ቢሆንም ለኔ በጣም ትልቅ ኮንትርቤሽን ያለው እና ወደፊት ደግሞ በዚህ ድርጅት ውስጥ አባል ሆኜ እንደው ሌሎችንም እንደዚሁ መረዳት ያለባቸውን ሰዎች በምችሉ አቅም ማህበሩን የማሳካት አላማ አለኝ። አቅም አስተዋጽኦ ማድረግ እፈልጋለሁ። እነዚህ ወጣት ዶክተሮች ንጉሰ ነገስቱን በስምና በታሪክ ብቻ እንጂ አያውቋቸውም። ነገር ግን የሚሰጡት ምስክርነት አባትህን ጠይቀው ይነግርሃል የሚለውን የቆየ ብሂል የሚያስታውሰን ነው። ዶክተር መርስኤ ሞገስ እሺ አመሰግናለኝ ከዚህ ከግርማዊ ቀዳማዊ አጼ ኃይለስላሴ መታሰቢያ ማህበር ብዙ ነገር ነው ያገኘሁት። ግርማዊነታቸው ከመጀመሪያ የሚጀምረው ለዘመናዊ ትምህርት ያደረጉትን ጥረት እናውቃለን። እሱ ደግሞ አሁንም ቢሆን እርሳቸው ኃያ ሆነው እንደረዱኝ ነው የምቆጥረው። ምክንያቱም የገንዘብ ማጣትና፣ ሁሉም ነገር፣ ድህነትም፣ ሀብትም፣ ሁሉም ነገር ሪላቲቭ ነው። አሁን አብሶሉትሊ ይሄ ሰው ሀብታም ነው፣ ይሄ ሰው ደግሞ ድሀ ነው የሚያስገኝበት ነገር የለም በዚች ምድር ላይ ማለት ነው። ግን ያም አልነበረም በዚያ ሰዓትም ገንዘብ የሌላቸው አልነበሩም። በጃንዋሪ ሲደገፉ የነበሩት ተነሳሽነታቸው መጥቶ የሀገር መኩሪያ ተተኪ ትውልድ እንዲሆኑ ነበር ጃንዋሪ ሲናገሩ የነበሩት በታሪክ እንደምንሰማው ማለት ነው። ስለዚህ እኔም በዚህ ሀገር ውስጥ አራት ዓመታት ውስጥ ያገኘሁት ይህ ገንዘብ የተለያየ ነገር እንደረዳ ጠቅሞኛል። ከዛም በላይ ግን እርሳቸው መንፈሳቸው ነው በእውነት ሲረዳኝ የነበረ ማለት ይችላሉ። ምክንያቱም እዛ ሰዓት ላይ የነበሩ ትላልቅ ሰዎች ትላልቅ ምሁራን እንደወጡ አውቃለሁ። በዚህ ማህበር ስር ደግሞ እኔ ስኖር የእርሳቸው መንፈስ ደግሞ አይዞ ተማር እንደሚለ ነበር ማስበው እና ይህ ለእኔ ትልቅ እርዳታ ነው። ይሄ ደግሞ አሁን ልክ እስከምመረቅበት ጊዜ ያለው አይደለም የሚቀጥል ነው። ምክንያቱም ትምህርት የሚያቆም ነገር አይደለም ይቀጥላል። ማንኛውም እሱ በሕይወት እስካለ ድረስ መማሯል። ይሄ ደግሞ አሁን በቃ እኔ ከዚህ በኋላ ትምህርቴን ጨርሻለሁ የሚል ሰው የለም። ሕይወት በራሱ ትምህርት ቤት ስለሆነ ማለት ነው። በሕይወት ይሄ በሙሉ እሳቸው እንደሚያስተምሩኝ እንደሚመክሩኝ ነው። ለጊዜው የተሸፈነ ይመስላል እንጂ ስራቸው ያው ሆኖ፣ ስራቸው የሚመሰክርበት አፍ አውጥቶ የሚናገርበት ጊዜ ሩቅ ነው። ይ አላሰበብ በጣም ነው የማመሰግነው ማህበሩን። በዚህም አጋጣሚ የማህበሩ ቋሚ አባል እንደመሆንና ወደፊትም የተለያዩ ነገሮች ላይ ተሳትፌ የማወሩ እና የግርማዊነታቸውን ማንነት በታሪክ አደባባይ እንደምናበቃቸው በእርግጠኝነት መናገር እችላለሁ። መቼም ቢሆን ነውን ለማወቅ ነበርን መጠየቅ ያስፈልጋል ይባላል። የእስራኤሉ ጠቅላይ ሚኒስትር ቢንያም ኔታንያሁ ባለፈው ወር መጨረሻ ላይ በኢትዮጵያ ጉብኝታቸው የሀገሪቱን የሶስት ሺህ ዘመን ታሪክ ጠቅሰዋል። እና ታዲያ ወጣቱ ትውልድ የዛሬ አርባ አመቱን የአጼ ኃይለ ሥላሴ ታሪክ ቢጠቅስ ይደሎ እንጂ ምን ይባላል? ዶክተር ተስፋዬ አደም ለገዳማያሴ ኃይለ ሥላሴ በጣም ታላቅ አክብሮት ነው ያለኝ። በተለይ የትምህርትን ሞደርናይዝ ለማድረግ የከፈሉትን አስተዋጽኦ የሚመለከት በጣም የማደንቃቸው ነው እና እዚህ ላይ ደግሞ ይህንን የስኮላርሽፕ ድል አግኝቼ በእሳቸው ስንበት ተሰይመ መታሰቢያ ማህበር እየተረዲ ደርሻለሁ። ስለዚህ እሳቸው ትምህርትን በሀገሪቷ ለማሻሻል ሞደርናይዝ ለማድረግ የከፈሉትን አስተዋጽኦ ለማስቀጠል ወደፊት እንጂ ያለበት ማለት ነው። እውነታውም ያ ነው የሚሆነው። ስለዚህ ይህ ይበለጥ ደግሞ ለእኔ በጣም ደስታ የሚሰጠኝ የቀዳማዊ ኃይለ ሥላሴ ስኮላርሽፕ ድርጅት በመቶ የሚቆጠሩ ተማሪዎችን ነው ከዚህ በፊትም በልዩ ልዩ ሙያዎች ያስመረቀው። አሁንም ድርጅቱ እንደዚሁ በየአመቱ ለበርካታ ተማሪዎች ከተለያዩ ክፍሎች እንደዚሁ ስኮላርሽፕ ይሰጣል። የንጉሰ ነገስቱ አንድ መቶ ሀያ አራተኛ አመት የልደት በዓል በመግቢያው ላይ እንዳልኳችሁ የፊታችን ቅዳሜ ሀምሌ አስራ ስድስት ቀን ዋቢ ሸበሌ ይከበራል። ዝግጅቴን አበቃዋሉላ። እንግዲህ የዛሬ አስራ አምስት ቀን እንገናኝ። ደግሞ ንጉሴ አክሊሉን አመሰግናለሁ። አድማጮች አሁን በቀጥታ ወደ አንድ ታላቅ የሕይወት ዘመን ስራ መታሰቢያ አጠር ያለ ቅንብር ነው የምንሻገረው። አሁን በመግቢያው እንደ ጠቆምኩት ዛሬም አንድ ታላቅ ሰው አተናል። አንጋፋና እውቅ ሰዓሊ መምህርና የእውቀት በር ከፋች የዚያ የቀደመ ምናልባትም ብቸኛ ሆኖ ጭምር ለረዥም ዓመታት የዘለቀው የኢትዮጵያ ስነ ጥበብ ትምህርት ቤት መስራች አቶ አለፈለገ ሰላም ዛሬ በሕይወት የሉም። በያዝነው ሳምንት ከዚህ ዓለም በሞት የተለዩትን አቶ አለፈለገ ሰላምን ለምሽቱ በአጭሩ እናስታውስ። ገራችንን የስነ ጥበብ ተግባር እንደገና ወደ ነበርንበት ወደ ትልቁ አላባ መጓዝ አለብን የሚል አስተሳሰብ ያለው ዲስኩሬን አደረግኩ። ከዛ በኋላ አስር ብር የሚያወጣውን ሀያ ብር፣ ሰላሳ ብር የሚያወጣውን ስልሳ ብር ሰዎች እየከፈሉ መውሰድ ጀመሩ። አንድ ከበርቴ ግሪክ ሀምሳ ሺህ ብር ቼክ ጽፎ ለከበደ ሚካኤል ሰጠ። ከበደ ሚካኤል ደግሞ ለኔ ሰጠኝ። ከዛ በኋላ ያችን ወደ ሰባ ስምንት ሺ የኢትዮጵያ ብር በአንድ ቀን ባጠራቀምኩት ገንዘብ ወስጄ ለግርማዊ ንጉሠ ነገሥት አስረከብኩ። በራሴ ጥረት እችዳግች ያለው ግርማዊ ጃሎ ተማሪ ቤት ይስሩልን አልኳቸው። ወዲያው ከበደ ሚካኤል ተጠራ። ወዲያው ተዘጋጁ በቃለካ የአዲስ አበባ ስነ ጥበብ ትምህርት ቤት ተከፈተ። ታላቁ የዘመናዊ ስዕል አባት ሳሊና መምህር አለ ፈለገ ሰላም ባደረባቸው ህመም በሕክምና ሲረዱ ቆይተው ባለፈው ሐምሌ አራት ቀን ነው 2008 ዓ ም ከዚህ ዓለም በሞት የተለዩት ከአባታቸው ከአቶ ፈለገ ሰላምና ከእናታቸው ከወይዘሮ አጸደ ደስታ ሐምሌ 24 ቀን 1915 ዓ ም ተወለዱ አቶ አለ ፈለገ ሰላም በጉግስ ጨዋታ ሳቢያ ወላጅ አባታቸውን አቶ ፈለገ ሰላም ህሩይን በሞት ያጡት ታዲያ ገና የአርባ ቀን ሕፃን ሳሉ ነበር። ሆኖም ቁርጥ አባታቸውን ይመስሉ ስለነበር ነበር አያትየው አለቃ ህሩይ፣ እርሳቸውም ሠዓሊ ናቸው፣ ልጄ ፈለገ ሰላም አልሞተም አለ በማለታቸው በዚሁ እስከ ዛሬ ድረስ የሚታወቁበትን አለ የሚለውን መጠሪያቸውን አገኙ። አያትየው ሕፃኑን አለፈለገ ሰላምን ወስደውም አሳደጓቸው። ዕድሜያቸው ለትምህርት ሲደርስ የአብነት ትምህርት ቤት አስገቧቸው። በኋላም ዘመናዊ ትምህርታቸውን በተፈሪ መኮንን የአንደኛ ደረጃ ትምህርት ቤት አገባደዱ። ከዚያም በቀድሞ የአዲስ አበባ ተግባራዊ ትምህርት ቤት በማሽነሪ መሳሪያዎች ዘርፍ ሲማሩ ይቆያሉ። ነገር ግን ለስዕል በነበራቸው ዝንባሌ የተነሳ የተማሪ ጓደኞቻቸውን ምስል በብዛት ሲሰሩ ቆይተው በተጨማሪም የቀዳማዊ ኃይለ ስላሴን ምስል በመስራታቸው በትምህርት ቤት ውስጥ የታወቁ ተማሪ ሆኑ። ታዲያ አንድ ቀን ድንገት ለጉብኝት የመጡት ንጉሠ ነገሥት ቀዳማዊ ኃይለ ስላሴ ተማሪው አለ ፈለገ ሰላም የሰሩትን ስዕል ተመለከቱ። ወዲያውም በማድነቅ ይህ ልጅ በስዕል ሙያው ውጭ አገር ሄዶ መማር አለበት ብለው ነጻ የትምህርት ዕድል እንደ ሰጧቸው ይተርካል የሕይወት ታሪካቸውን የሚያነሳው ጽሑፍ። አድማጮች፣ ይህ አለፈለገ ሰላምን ሕይወትና ሥራ በመጪው ፕሮግራማችን በሙያና በትምህርት ከልጅነት እስከ እውቀት የሚያውቋቸውን ጋብዘን እንዘከራለን። ለአሁኑ ግን ለወዳጅ ለቤተሰብ መጽናናትን እንመኛለን። አድማጮች አሁን ቀደም ብዬ እንደጠቆምኩት ከራዲዮ መጽሔት ማኅደር ወጎች ከሁለት ጠያቂና መልሰውም ሌላ ጥያቄ ከሚጋብዙ ድምፆች ለምሽቱ አንዱን መርጠናል። ሰዓሊ ነው፣ ዳንኤል ታዬ ይባላል። በሚያነሳቸው ጭብጦች መነሻነት በያላችሁበት የምትነጋገሩበት ሐሳብ የሚያቀብል ይመስላል። በዚህን ሰዓት የሚያደምጡ አድማጮች ቅዠት ስለተባለ መጽሐፍ እንደምናወራ አቀራረቡና ይዘቱ የተለየ መሆኑን ከመረዳት ያለፈ አልፎ አልፎ ጨረፍ ጨረፍ እያደረግኩ አንዳንዶቹን አሳያለሁ። የመጽሐፉ አቀራረብ ምን እንደሚመስል ታሪኮችም እንደሚመስሉ ጨረፍ ጨረፍ እያደረግኩ አለፍ እያለ ዛሬ ያየሁት ህልም የቤታችን ውሻና አውራ ዶሮ ራሳቸውን ሲበሉ ነበር። ውሻውን ሳገኘው ሙሉ ቆዳውን ገፎ የኋላ እግሮቹን በልቶ ጨርሶ በፊት እግሮቹ ነበር የቆመው እና የቀረውን ሰውነቱን ብልት በብልት እየገነጣጠለ ይበላ ነበር። ዶሮውም ሌላ ቦታ እንደዚሁ ሰፈሩ፣ የድሮ ሰፈራችን ይመስላል። ይላል ጽሑፉ። አላለቀም፣ ይቀጥላል። ህልም ነው ብሎ ይጀምራል። ግን በፍጹም ያልተለመደ ታሪክ ነው። እዚህ ጋር የምናየው ምንድን ነው ይሄ? አሁን ለአድማጭ የሚገባው ነገር መስጠት የምንችል ከሆነ ቀጥታ ያየሁትን ህልም ነው የጻፍኩት ይዛል። እኛ ቤት ውሻ አለ ጥቁር ውሻ፣ እና አውራ ዶሮም አለ ዶሮ፣ ሁሉም ቤት አለ እና በህልም ያየሁት ህልም ነው እንጂ የተፈጠረ ታሪክ አይደለ። ህልሜ አዎ፣ ዛሬ ያየሁት ህልም ነው የሚለው እኮ እራሱ እና የእውነት ያየሁት ህልም ነው ራሱ። እና ግን አንዳንድ ቦታ ላይ በምሳሌያዊ አቀራረብ አቀርበዋለሁ፣ ግን ይሄኛው የእውነት ያየሁት ህልም ነው እና ጠዋት በነጋታው ተነስቼ የጻፍኩት መረቱ እዚህ ጋ የጻፍኩት። አሁንም እንግዲህ ቀደም ብዬ እንደ እንደገለጽኩት አለፍ አለፍ እያልን እኒ ና አድማጮችም ስለ መጽሐፉ እንደው የተወሰነ ሀሳብ እንዲኖራቸው ለማድረግ እንሞክር። ጠቅለል ባለመልኩም መጽሐፍህ ስለ ሰው ልጅ ህይወት፣ ስለ ወዲያኛው ዓለም፣ ስለ ስጋ፣ ስለ መንፈስ ብዙ ነገሮችን ያነሳል። እኔ እንደተረዳሁት ምጽታዊ ትችት ወይም ሳታየር በሚባለው ያጻጻፍ ዜቤ የተጻፈም ይመስላል። ቀደም ብለህም አልፎ አልፎ እንደጠቃቀስከው ቅዠት የጸሐፊውን ስብእና ስዕሎች ወይም የህይወት ነጸብራቅ ነው የሚያስቃኘን ካልን እንደዛ የምንል ከሆነ ማለት ነው አንተ የምትስማማ ከሆነ ገጸ ባህሪው ቅዠት በሚመስልና ግጭት በበዛበት የሀሳብ ጎዳና ሲጓዝ እናየዋለን። ይሄ ስለ ጸሐፊው የህይወት መንገድ የሚነግረን ከሆነ ምን ያህል ለዚህ ሁኔታ የቀረበ ህይወት አለው ጸሐፊው ማለት ነው? ህይወትህ ምን ያህል ከዚህ ሁኔታ ጋር የተቀራረበ ይመስልሃል? ከሆነስ ደግሞ በዚህን ያህል ግልጽነት ስለ ራስህ እንዴት ልትጽፍ ቻልክ? አሁን ግጭቱን አይደል የምናውረው። አሁን ፒያኖ ላይ በግራና በቀኝ ክፍ እያዋለው ሙዚቃ እየሰራህ ነው፣ ሙዚቃ እያጠናህ ነው እና ፒያኖ ላይ በግራና በቀኝ ክፍ እያዋለው ግጭቱም ማለት ነው ከራስ ጋር ያለ ሙግት ነው ማለት ነው። ከራሴ ጋር ያለ ሙግት ነው። ከነፍስና ስጋ ጋር ያለ ሙግት ነው። የሰው ልጆች ውስጥ ሁሉ አለ ሙግት። ይሄ ሙግት አንተም ጋር አለ። ስልኩን ከዘጋ በኋላ ለብቻ ትሟገታል። በዚህ ደረጃ ግን ብዙ ሰዎች ጋር ያለ ይመስልሃል ወይስ የተለየ እይታ ነው? ያለ ይመስለኛል በዚህ ደረጃ ሁሉም ሰው ጋር። ግን ግማሾቻችን የመርሳት አቅም አለን። የመርሳት አቅም የሌላቸው ይፋጠጣል በየቀኑ እያንዳንዳችን ውስጥ እውነት ያለ ይመስለኛል። እኔ የራሴን ዝም ብዬ ሳየው አይኔ ውስጥ እውነቱ ያለች መላ አካላት በምስጦቹ ተበልቶ እንዳለቀ ይሰማኝ። ላላነብቧ አድማጮች ግልጽ እንዲሆን አሁን ስለ ምስጡ እያነሳህ ነበረ። ምስጦቹ እንደ ምሳሌ ናቸው። የመበስበስ ምሳሌ ናቸው። የሞቱ ምሳሌ ናቸው። እና ውስጤ ምስጦች ያሉ ሆኖ ይሰማኛል። ውሸት አለ ውስጥ፣ ማዕት ማስመሰል አለ በየደቀው እኔም ውስጥ አን እንደየመጠናችን እንደየአቅም፣ እንደየሸክማችን የመሸከም አቅማችን ድረስ ከእሱ ጋር አፋጠጣል፣ ከድክመቶቼ ጋር ድክመቶቼ ናቸዋሉ ሌላውን መሰል የራዲዮ መጽሔት ማህደር ወግ በቀጣዩ ፕሮግራም እናቀርባለን። አሁን ደግሞ ሌላ ትውስታ፣ ሌላ መታሰቢያ በቀደመው የራዲዮ መጽሔት ቅንብራችን በቅርቡ ከዚህ ዓለም በሞት የተለየ አንድ ዕውቅ ጋዜጠኛና የፊልም አቀናባሪ የአቶ ተፈሪ ወሰንን ሕይወትና ሥራ ከሙያ አጋሮቹና ከቤተሰቡ አባላት ጋር ጀምር አድርገን ነበር። ቀጠሮ የሰጠንበትን ተከታዩን ወግ ደግሞ እነሆ እንበል። ከአቶ ተፈሪ ወሰን ባለቤት ወይዘሮ ታቦት ወልደ ሚካኤልና ከበኩር ልጃቸው ሳውራ ወርቅ ተፈሪ እንዲሁም ከሴት ልጃቸው ዊንታ ተፈሪ ጋር የያዝነውን ወግ በጥያቄ ነበር የገታ ነው። ጥያቄውን ላስታውስ። እንደ አቶ ተፈሪ ያለ አባት እንደ ወይዘሮ ታቦቱ ያለ እናት በስራቸውም እውቅና ያላቸው በጠባያቸውም ቀደም ብላቸው እንደ ገለጻቸኋቸው ከሌሎች ጋር የቀረበ ግንኙነት በቀላሉ ሊኖራቸው የቻለ ለብዙዎች ቅርብ የሆኑ ወላጆች ሲኖሩ የእነሱን ፈለግ መከተሉ የእነሱ አዎንታዊ ተጽዕኖ የመኖሩን ያህል ክብደት ሊኖረው ይሆን? ቤንታ ካንቺ ልጀምር። አንቺ የሰራሻቸውን ነገሮች በቅርብ የማወቃቸውን ሳላስ አንሳ ለማያውቁሽ አድማጮች አነሳለሁኝ። ዋሽንግተን ዲሲ አካባቢ እስከ ኢትዮጵያውያን ተማሪዎች ማህበር ጀምሮ ብዙ ነገሮችን ሰርተሻል። ግን እንዲህ ያሉ ወላጆች መኖር የገሌ ልጅ ናት፣ የገሌ ልጅ ነው መባል አለና ፈትኖሽ ያውቃል? እንደ መጥፎና እንደ ከባድ ነገር አላየሁም። ቆም ብዬ እንደዛ አላሰብኩ ግን አይ ቲንክ መጀመሪያ እንዳልከው መሆን በትምህርት ቤት ኢትዮጵያን ተማሪዎች ማህበር ምናምን አካባቢ ያደረግናቸው ነገሮች በሙሉ በዛ ጊዜ እኔ ቆሜ ለምን እንደማደርገውም አላስብም። አይ ቲንክ አሁን እየቆየ ሲመጣ ነው አብዛኛው ነገር ፍላጎቶቹ ከየት እንደመጡ በኋላ ላይ ገነዘበዋሉ። አሁን ልጅ ሆነን ከሳውራ ጋር ብለን ነው የማስታውሰው ከቤታችን ጀርባ ያለው ሰርቪስ ኮርተር ውስጥ የዋግ ኮሚኒኬሽን ቢሮ ነበረ። ሁል ጊዜ ወረቀት ጋዜጣ ነበረ። አሁን አማርኛም ነገሮች እና እኛም እዛ እንሰራ ነበረ። ዊኬንዶቹ ላይ ለምሳሌ አንዳንድ ነገር ታይፕ እናደርግ ነበር። ታግዛላችሁ እና እናግዛለን እና በኋላ እኔ መጋሚ ኮሌጅ ነው የተማርኩት መጀመሪያ እዚህ ሀገር ስመጣ ና እዛ ጋዜጣ ጀምረን የሀሳብ ግን ከየት እንደመጣ ነው ቆም ብዬ አላሰብኩም። ያ ሁሉ ኤክስፖዠር ሳታስበው ለእኔ በጣም ናቹራል ነገር ሆኖ ነው የታየኝ ጋዜጣ መጀመር እና እንደዛ። ኢንፍሉዌንሱ አለ። ሲግ ደግሞ የማማ የሚያባባም ጓደኞች ኢኖ እነሱን ማወቅ፣ እነሱ ቤት መሄድ፣ ሳታስበው ብዙ አይነት ኢንትረስቶችና ብዙ አይነት ኤክስፖር አብሮት ይመጣል እና አሁን አንዳንድ አርቲስት ጓደኞች ጋር በመሄድ ብዙ ነገር አሁን ራሱ ለአርትና በተለይ ለካልቸራል አርት ያለኝ ኢንትረስት በሙሉ ከዛ እንደመጣ አሁን እገነዘበዋለው ግን በሂደቱ ላይ ኬት እንደመጣታ ሲሆ ሙል ጊዜ እና ኢንፍሉዌንሱ በደንብ አሁን በደንብ ይታየኛል፣ ብዙ ነገሮች ላይ እና አፕሪሺየትም አደርጋቸዋለሁ። በደሜ ውስጥ ነበረ ብርታት ነው የሆነኝ እንጂ አልፈተነኝም፣ አላስቸግረኝም ነው አፕሪሺየትም አደርገው ነገር ነው ደስ ሳራ ወርቅ፣ ያንተስ ምን ይመስላል? ያንተስ መንገድ እንዴት ነበር? እኔም መጽሄትም አዲስ አፕሊንግም ሞክረን ፎቶግራፊ፣ እሱም ፎቶግራፊ ኢንትረስት ነበረው ሚዲያውንም ሞክረን ነው። አይለትለ እንደ አብረውን በመስራትም ሁሌም የእሱ ስራዎችን ሲፈጥርም ማማን ባለችበት ሞር ኤክሳይትድ ሆነን ነው የምንሰራው። እንደሚከብድን አለም ከአሁን በኋላም ደግሞ እሱ ያለውን የሀሳብ ኢማጂኔሽኑን በመጠቀም ሞር ለማድረግ ነው። ቢከብድም ሞር ለማድረግ በኢማጂኔሽኑ ለመፍጠር ነው። you mm -hmm. እንግዲህ የአቶ ተፈሪ ወሰንን የህይወትና የሙያ ተሞክሮዎች ለመዘከር ለማስታወስ የሚደረግ ወግ ነው የያዝ ነው። ከእናንተ ቀደም ብዬ እንደጠቆምኩት የቅርብ ወዳጆቻቸው፣ የሙያ አጋሮቻቸው ይበልጡን የስራውን ዓለምና የአቶ ተፈሪ ማንነት በመልክ በመልኩ አካፍለውናል። ምናልባት ሰፋ ያለ ውይይት እንደመሆኑ በሬዲዮ ከምናቀርበው ባሻገር በድረገጻችንና በፌስቡክ አማካኝነት ብዙዎች የሚሰሙትን ሰፋ ያለው ውይይት እዛ ላይ እናደርጋለን። እንደ መጨረሻ የሚሆኑ ጥያቄዎች ለሁላችሁም ልወርውር እና ከወይዘሮ ታቦቱ ልጀምር ወይዘሮ ታቦቱ አቶ ተፈሪን ቀደም ብለው በዘረዘሯቸው ብዙ መንገዶች እንደሚያስታውሱ ገልጠውልናል ምን አይነት ሰው እንደሆኑ ጭምር ምናልባትም የእሳቸው የህይወት መንገድ የእሳቸው ስራ እሳቸው እንዲታሰቡ ከሚፈልጉባቸው ጉዳዮች ጋር በሚቆምና በግዑዝ ነገር በሚሰራ ነገር ብቻ ሳይሆን አቶ ተፈሪን የሚያውቅ ሰው በምን እንዲያስቧቸው ይመኛሉ ወይ ይፈልጋሉ እኔ ዋናው የምለው በቃ ተፈሪ በጣም በጣም ስትሮንግ የሆነ ፐርሰናሊቲ ያለው እና ሰውን በጣም የሚወድ ከሰው ጋር ሁል ጊዜ ኢንተራክሽን ነው የሚፈልገው እና በዚህ እንዲታወቀ። ብዙ ጊዜ ደግሞ ሰዎች በሀሳብ መለዋወጥ የሚገርመኝ ነገር ሁል ጊዜ በእድሜ ያልተወሰነ ይሄ ህልቅ ሰዎች ሊሆን እንዳሉ ከሱ በላይ እድሜ ያላቸው ከሱ እኩያ ያላቸው ሊሆን ይችላል ከሱ ደግሞ በጣም ወጣቶች የሆኑ አሁን የምሳስብ በጣም ብዙ ጓደኞች በጣም ወጣቶች የሆኑ አሉት። እሱ በቃ ምን ያህል እንደዚህ ሬንጅ እንዳለው ነው ከሰው ጋር ባለው ግንኙነት እና ደግሞ ለህይወት ያለው በጣም በቃ ፍቅር ነበረው። ለህይወት በቃ ላይፍ እንዴት ነው በደንብ መኖር አለብን እና ማወቅ አለብን። ከዛ ደግሞ በጣም በጣም ኃይለኛ ፍቅር አለው ለኢትዮጵያ ለሀገሩ በጣም ያለው በተለይ ደግሞ ለተወለደበት አካባቢ ለዋግ እና ለሰቆጣ በጣም ነው ያለው። ያው ኩባንያውንም ድርጅቱንም ዋግ ብሎ የሰየመው ለዚህ ነው እና ብዙ ነገር ለማድረግም ብዙ ጥረት ለሰቆጣ ለምሳሌ ኤኮቶሪዝም እዛ ለመቋቋም ብዙ እያሰበ ነበር እና ይሄ ደግሞ ስሜቱ በጣም ነው የሚገርመኝ። በጣም ኃይለኛ ስሜት አለው። ሐኪሞቹን ራሱ እዚህ በሕክምና ላይ በነበርበት ጊዜ በቃ ሁሉ ጊዜ ከህክምና በተጨማሪ ብዙ ስለ ኢትዮጵያ ይነግራቸዋል። በመሀል እኔ እኮ ከኢትዮጵያ ነኝ፣ ኢትዮጵያ እንደዚህ እንደዚህ ታውቃላችሁ ወይ እንደዚህ እንደዚህ ብሎ ሲያስተዋውቅ በጣም ነው የሚገርመኝ። እና ብዙ አንዱ ሀቺ ለምሳሌ በጣም ጥሩ ሰርጀን የአቶ ሀብተ ስላሴ የሚያዘጋጀውን ክረባት እንደ ስጦት አስፈጠው ሲሰጠው ግን ዝም ብሎ አይደለም። ይሄ ከኢትዮጵያ ነው፣ እዛ ላይ ጽሑፍ አለ አብሮት እና በደንብ ያስረዳሃል ስለዚህ ክራባት ከየት አካባቢ እንደሆነ የአካባቢ ደግሞ ምን ማለት እንደሆነ ብሎ but i'm asked. ሌላ ደግሞ ቢጠይቃቸው አሁን እንግዲህ ይህን ሕክምና እንወስጃለሁ አሁን መቼ ነው ኢትዮጵያ መሄድ የምችለው እያለ ብዙ ጊዜ ያነሳዋል። በቃ ለርሺ መመለስ አለብኝ ይሄ ለእኔ በጣም አስፈላጊ ነው ብሎ በቃ ከነሱ ጋር ተማክሮ ነው መች መሄድ እንደሚችል አውቆ ይሄዳል። እና ለዚህ ደግሞ በቃ ይሄ ያለው አታችመንት እና ፍቅር ላገሩ አይ ቲንክ ትልቅ ነገር ነው ብዬ እና ሰቡ እንደዚህ እንዲያስታውቁ ነው። ወይዘሮ ታቦቱ ከሶስት ዓመት በፊት አቶ ተፈሪ የልጅ የጀግንነት ህይወታቸውንና የግል ታሪካቸውን በጻፉበት ጽሁፋቸው ቀድም ያሉት ለአገር ያለን ፍቅር በጣም በሚያጎላ መንፈስ ለገዛ አገሬ ባዕዳ መሆን አልፈልግም ያለ አለመሆን ወስኜ ቆርጬ ነበር ይላሉ። ብዙ ቁም ነገሮች የሚያነሱበት ጽሁፍ ነው። ያ የአገር ፍቅር የህይወት ፍቅር ካሉት ጋርም የሚያያዝ ይመስላልና ዊንታም ስታነሳው ነበር። እስኪ ከአገር አለመለየት፣ ከአገር አለመራቅ የአገር ጉዳይ መቼም በየትኛውም ሁኔታ ግድ እንዲል ያን የመሰለ ጠንካራ ስሜት ለሌሎችም እስኪ እንዲጋራ ያድርጉ። አዎ ትክክል ነው። ለምሳሌ በደርግ ጊዜ በጣም ብዙ ችግር ጊዜ ነበር ለሁላችንም። ግን ዞሮ ዞሮ እሱ ለምሳሌ ውጭ ሄዶ ለመቅረት የሚል ሀሳብ ምንም አልነበረውም። አሁን እንዳልከው እዚህ ይሄ ስለ ልጅነቱ የጻፈው ላይ መቼም እዛ እንግሊዝ ሀገር፣ አድጌ አሁን ሀገር የመጣሁ ከዛ በኋላ ወጥቼ ሌላ ቦታ መኖርና ለሀገሬ ባይተዋር መሆን አልፈልግም ያለው አይ ቲንክ ይሄ የእሱ የሚያስረዳ ይመስለኛል በደርግ ጊዜ ሄዶ እንሂድና ምናምን ማለት የሚል ነገር በፍጹም አያመጣም ነበር። ሁሉም ነገር እዛው እስከ መጨረሻው ድረስ ለመጨረስ ነው የፈለገው። ይሄ ስሜቱ በጣም ኃይለኛ ስሜት ነው እና ብዙ የተቻለውን ራሱ ለማድረግ የሚሞክርበት እና በየጊዜውም በሚያደርገው ነገር፣ በሚናገረው ነገር ማየት ይችላለን። መልካም የመጨረሻዎቹ ድል ዊንታላንችና ና ሳራ ወርቅ ነው። አባታችሁ በምን እንዲታወሱ እንዴትስ እንዲታሰቡ ትመኛላችሁ? ሳራ ወርቅ አንተ ላስቀድም። እሺ አባባ ፖዘቲቭ ቲንከር ነው። ሁሉን ነገር ማድረግ እንደሚቻል ጥርጣሬ ሳይኖረው ነው የሚያደርገው። ብዙ ጊዜም እንደሚሳካ ነው። ሀገራችን መውደድ፣ ትውልዳችንን ማወቅ፣ ቤተሰቦቻችን መውደድ ና ያም ደግሞ ለህይወታችን ጠቃሚ ነገር የመጀመሪያውን ነገር እንደሚሆን ብዙም አስተምሯል። ሁሉም ሰው ያን ማድረጉ ለህይወት የሚጠቅም እሱ ማስተራሽ የሚፈልገው አይመስለኝ። ዊንታ፣ አንድ ነገር አሁን ማማካለችው መጨመር ምፈልገው አይ ቲንክ ወደ መጨረሻ ራሱ ኢትዮጵያ እና ኢትዮጵያ መሆን ከአገር ውጭ አለመኖር ያልከው ሀሳብ መጨረሻም ላይ በቃ ወደ ኢትዮጵያ የመሄድ ነገር እየከበደ ሲመጣ እሱ ራሱ ላይ አይ ቲንክ ትልቅ ኢምፓክት ነበረው እና ት ወዝ ዛት ኢምፖርታንት ቱ ሂም አይ ቲንክ ኢትዮጵያ ምን ይሄድ የሚለው ነገር በጣም በቃ በጣም በጣም ለሱ አስፈላጊ ነገር ነበር። ከዛ ውጭ እኔ ብዙ የሚደንቁኝ ነገሮች ያባባ እድሜውን ሳስብ ምን አይነት ጀኔሬሽን እንደነበረ ሳስብ ከሌላ ሰው ላይ ከማየው ነገር አንዳንድ ልዩ ሆነው የማገኛቸው ነገሮች እናም ሊታወስበት ይገባሉ የማስባቸው ነገሮች አንደኛ አሁን አሁን አንዳንድ ጥቃቅን በኖትቡክ በምናም የሚጽፋቸውን ነገር ሳስብ ስለ ራሱ ስለ ኑሮ ስላረጋቸው ነገሮች ስለ ፓስቱ በጣም ሪፍሌክት የሚያደርግ ሰው ነበረ እና አንዳንዴ እንደውም በጣም ይገርመኛል። ምንም ነገር አታልፈውም ኤኒ ኤክስፒሪየንስ ከሰው የሰማውን ነገር በደንብ ነው አብሰልስሎ የሚያስበው እና ስለ ራሱም ኑሮ ደግሞ ስላረጋቸው ዲሲዥኖች በኢትዮጵያን ካልቸር ያን ያህል ሌቭል ኦፍ ኦነስቲ እንደዛ ነው። ሰው ስለራሱ ስላረጋቸው ነገሮች፣ ስላጠፋቸው ጥፋቶች ግልጽ ሆኖ የማውራት ስል አላየም ብዙ ጊዜ እና እሱ በተለይ ጀኔሬሽኑን ሳስብ በጣም ፊት ለፊት ነው ብዙ ነገር ዲስካስ የሚያደርገው አውጥቶ ለሰው ከመንገርም በላይ ለራሱ እንኳን ማሰቡና ራሱን እንደዚህ ክሪቲክሊ አክሴስን ማድረጉ በጣም ኢምፕሬስ ያደረገኝ ነበረ። እና አሁን ኖትቡኮች ምናምንም ሳይራሱ ሪሊ ምን ያህል ሆነስትሊ ስለ ራሱ አክሽንስ እንደሚያስብ እና ያንን ደግሞ ለሰው ሼር ማድረግ መቻሉ በጣም ኢምፕሬስ ያደረገኝ ነበረ ያስገርመኝ ነበር ብለሻል። በሰባ ስድስት ዓመታቸው በቅርቡ ከዚህ ዓለም በሞት የተለዩትን ጋዜጠኛ የፊልም ባለሙያና የሕዝብ ግንኙነት ባለሙያ አቶ ተፈሪ ወሰንን የሕይወትና የሙያ ገጠመኞች ጨምሮ ወይዘሮ ታቦት ወልደ ሚካኤል ዊንታ ተፈሪና ሳውራ ወርቅ ተፈሪ እንደ ቤተሰብ እንዴት ይታወሳሉ የሚለውን ተወያይተናል። መጽናናትን እመኛለሁ። ብርታት እንዲኖራችሁ እመኛለሁ። ለጊዜያችሁ አመሰግናለሁ። እግዚአብሔር ይስጥልኝ። እኛም በጣም እናመሰግናለን አሉላ። አሁን የዜና ማጠቃለያ እናነባለን። የቱርክ ፕሬዚደንት ታይፕ ኤርዶጋን ቱርክ ባለፈው አርብ በከሸፈው የመፈንቅለ መንግስት ሙከራ ውስጥ ከተሳተፉት ሰዎች ትጸዳለች በማለት ቃል ገብተዋል። በእያንዳንዱ የመንግስት ደረጃ ቫይረሱን ማጽዳት ይቀጥላል፣ እንደ ካንሰር በመላ መንግስታዊ ተቋማት ይስፋፋልና በማለትም ርዕሰ ብሔሩ አስገንዝበዋል። የሀገሪቱ የጸጥታ ኃይሎች ታዲያ ሳቢና ኮንግ በተባለው ዓለም አቀፍ አይሮፕላን ማረፊያ አጠገብ የማስጠንቀቂያ ተኩስ ከፍተዋል፣ ሰዎችንም አስረዋል። በአንድ ሌላ የአየር ሰፈርም ተኩስ እንደነበር ታውቋል። ዩናይትድ ስቴትስ ውስጥ በሉዊዚያና ክፍለ ሀገር ባቶን ሩዥ ከተማ ዛሬ ሶስት ፖሊሶች በጥይት ሲገደሉ በርካታ ሌሎች ቆስለዋል። ቢያንስ አንድ ጥቁር የለበሰ ጭምብል ያጠለቀ የተባለ ሰው በጠመንጃ ተኩስ እንደከፈተባቸው ተዘግቧል። እስካሁን ባለው ጊዜ ዝርዝር መረጃ ባይቀርብም ባለሥልጣኖች እንደሚሉት አንድ ተጠርጣሪ ተገድሏል። አንድ አራተኛ ፖሊስ ደግሞ በጽኑ ቆስሏል። ፖሊሶቹ ሌሎች ተጠርጣሪዎች ካሉ ለመፈለግ ከፍተኛ ክትትል እያደረጉ ነው። የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19፣ 22 እና 25 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በሚጀመረው መደበኛ ፕሮግራማችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ንጉሥ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ነኝ። አዲሱ አበበ በሚቀጥለው የራዲዮ መጽሔት ይመለሳል። በእኔ በኩል አድማጮች፣ አሁን ለአሁኑ በዚሁ ልሰናበት። ሰላም ደህና ደሁ